በሰሜን ጎንደርና አካባቢው በቅማንት ብሔረሰብ አባሎችና በአማሮች መካከል ግጭት መከሰቱና የበርካታ ሰዎች ሕይወት መጥፋቱ ትናንት ባስተላለፍነው ዝግጅት ማሰማታችን ይታወሳል። ዛሬ ደግሞ የችግሩ ሰለባ ከሆኑት መካከል አንድ ስማቸውን ለመግለጽ ያልፈለጉ የትግራይ ተወላጅ አነጋግረናል። ያነጋግራቸው ባልደረባችን በትረ ስልጣን ነው። አዳነች ፍስሀይ ታቀርበዋለች። በጎንደር አካባቢ የግጭት ሰለባ ከሆኑት መካከል አንዱ መተማ ውስጥ ሽንፋ በተባለው ቦታ ተጠለው ስለሚገኙት ሰዎች ገልጸዋል። እጅ ዘለና ጊዜ አሁን ለጊዜው እዚህ ቦታ ላይ ተጠልለን ያለነው ነው አራት መቶ እንሆናለን። የተቀሩት ደግሞ በሌሎች ገጠሮች ነው ያሉት። ሌላ መጠለያ ሰፈርም አለ። ጥቃት የሚከፍቱብን ሰዎች የከተማይቱ ነዋሪዎች ናቸው። ሆን ብሎ የሚያደራጃቸው ማን እንደሆነ ግን አይታወቅም። ሰው ላይ ደህና ናቸው፣ ንብረት ግን ንብረት ላይ ግን በሙሉ ነው የዘረፉት። ሀምሳና ስድሳ የምንሆን የትግራይ ተወላጅ ነጋዴዎች ነበር። ንብረታችንን በሙሉ ዘርፈውታል። የቀረ አንድም ነገር የለም። እስካሁን ባለው ጊዜ የተደረገልን እርዳታ የለም። የታሰረ ሰውም የለም። ይህ የጸረ ሰላም ሰዎች ተግባር በመሆኑ ልትደናገጡ አይገባም። መንግሥት የሚያስፈልገውን እርዳታ ሁሉ ያደርግላችኋል ብለውናል። የሀገሪቱ ባለስልጣኖች ቦታው ድረስ ሄደው እንዳነጋገሯቸውና እንዳጽናኗቸው የትግራይ ተወላጅ ገልጸዋል። ያነጋገሯቸው ምክትል ጠቅላይ ሚኒስትር ደመቀ መኮንን፣ የአማራ ክልል ፕሬዝደንት ደጉ እንዳርጋቸውና አቶ አዲሱ ለገሰ እንደሆኑም ተናግረዋል። መንግስት የሚያስፈልገውን እርዳታ ሁሉ ያደርግላችኋል፣ እናንተ ግን ተስፋ ሳትቆርጡ ለልማት በርትታችሁ ስሩ በማለት ሞራል ሰጥተውናል። እኛም ተቀብለነዋል ብለዋል። የኢትዮጵያ መንግስት የኮሚኒኬሽንስ ሚኒስትር አቶ ጌታቸው ረዳ ስለ ጉዳዩ ማብራሪያ ሰጥተዋል። ቅማንትን መሓራ ይሉት በቅማንቶችና በአማሮች መካከል ግጭት ተነስቶ ነበር። በመሃሉ የትግራይ ተወላጆችና አገዎች ኢላማ ተደረጉ። የተፈጠረውን ችግር ለማረጋጋት ተብሎ የፌዴራልና የክልላዊ መንግሥት ባለሥልጣኖች ወደ ጎንደርና ወደ አካባቢው ሄደው ስለ ወደፊት መፍትሄ ተነጋግረዋል። ባለሥልጣኖቹ ወደ አካባቢው የሄዱት በቅማንትና በአማሮች መካከል የተፈጠረው ግጭት መፍትሄ እንዲያገኝ ለመጣር ሲሆን ከዚያ ጋር በተያያዘ አደጋ የደረሰባቸው ሰዎች ካሉም ለማየትና መፍትሄ ለማግኘት ነው። ወደ አካባቢውም የሄዱት ወደ ጎንደርና አካባቢዋ የሄዱት የፌዴራልና የክልሉ ባለስልጣኖች። ለችግሩ ዘላቂ መፍትሄ ሊገኝ የሚችልበትን መንገድ ፈልገው እንደተመለሱ ሚኒስትር ጌታቸው ረዳ ጠቁመዋል።